የመስሪያ ቤቱ ዋና አስፈጻሚ ፒተር ሊምቡርግ ከፍተኛ የስራ አመራር ባልደረቦቻቸውን አስከትለው በኢትዮጵያ ያደረጉትን የአጭር ጊዜ ጉብኝት እንዳገባደዱ ይህ ሀገር በለውጥ ሂደት ውስጥ የሚገኝ ነው። በጣም የሚያጓጓ እና ለህብረተሰቡም ፈተና የሚሆንበት ነው። ይህንን ደግሞ የፖለቲካ ሰዎች መስመር አሲዘው ተግባራዊ እንደሚያደርጉት እና ህብረተሰቡም ትዕግስት ያሳየበት ነውና አዲሱ መንግስት መረጃን ለጋዜጠኞች በመስጠት ህዝቡም የለውጡን ሂደት እንዲከታተል ቢደረግ ይበጃል። በአጭር የቆይታ ጊዜያቸው ከሚመለከታቸው ጋር ውይይት እንዳደረጉ አያይዘው ገልጸዋል። የፖለቲካ ሰዎችን ሆነ ጋዜጠኞችን አግኝተናቸዋል። በሁለት ቀናት ከግማሽ የቆየንባቸው ጊዜ ያለውን ገጽታ መገንዘብ ችለናል። ሆኖም ግን ባለሙያ ሆኛለሁ ማለትን አልደፍርም። በሀገሪቷ በመገኘት ግን ደስተኛ ነኝ። And I think in the short uh, two and a half days we get a good picture. Uh, but I'm not an expert on Ethiopia now. Uh, I'm very happy to be here. For Deutsche Welle, I think we have very, very big chances in the market. ብዙ እድል አለው ምክንያቱም ለዜና አውታሮች ፖሊሲው ክፍት ስላደረገው ነው። የሚዲያ ተቋማት ግን ቁም ነገር አዘል በሆነ ላይ ነው ሊያተኩር የሚገባው። በእኛ በኩል በአማርኛው በፈረንሳይኛው ሆነ በእንግሊዝኛ ቋንቋዎች የምናሰራጨው ጠቃሚ የሚሆኑ ናቸው ላለሁ በቴሌቪዥን በሬዲዮና ና በማህበራዊ ገጽታዎች ላቀረቡልን ትብብር መልካም ገጽታዎች ካላቸው ጋራ በስርዓቱ መተባበሩ ጥሩ ነውና ያገኘናቸውም ዲደብሊው ከሀገር በቀል የዜና አውታሮች ጋር አብሮ ለመስራት ሸገር ሬዲዮ ጣቢያ እንዲሁም ከሌሎች ጋራ የስምምነት ፊርማ ከጸደቁት ውስጥ ኤፍኤም 170.8 ይገኙባቸዋል። ዋና ስራ አስኪያጁ ወሰን የለህ ጥላሁን ይገልጸዋል። የዲደብሊ ዘገባዎችን በሀገሪቱ አኳያ ሲመለከቱት ተአማኒነቱ እና የማይወግን ሆኖ ግምት እንደሚሰጠው ገልጸወታል። ዶችቨሌ የጀርመን ድምፅ ሬዲዮ ከአባቶቻችን ጀምሮ ኢትዮጵያ ውስጥ በጣም ይደመጥ የነበረ እና ዋና የመረጃ ምንጭ የሆነ ሬዲዮ ጣቢያ ነው። ስለዚህ ከዚህ ሬዲዮ ጣቢያ ጋር መስራታችን ለእኛ ትልቅ ነው። ለዛም ነው በአጭር ጊዜ ውስጥ ስርጭት በጀመርን በአጭር ጊዜ ውስጥ በጣም ብዙ ሰዎች በኢትዮ ኤፍ ኤም በኩል ጀርመን ድምጽ ነው የዲ ደብልዩን ማድመጥ የጀመሩት። አሁን ለመናገር የዲ ደብልዩን ዜናዎችና ፕሮግራሞች ስንመለከት ስጋት ነበረን። ምክንያቱም በኢትዮጵያ ህግ የሚመራ ሬዲዮ ጣቢያ ስላልሆነ ወይም ሚዲያ ተቋም ስላልሆነ አንዳንድ ነገሮች ከኛ አገር ሕጎች ጋር ያፈነገጡ ነገሮች በእኛ ሬዲዮ በኩል ቢመጡ ተጠያቂነት ሊያስከትሉብን ይችሉ ሆን የሚል ጥርጣሬ ነበረን። ነገር ግን እስከዛሬ ባለው ነገር በዛ ልክ ይሄዳል። በኃላፊነት እየሰራ ያለ ሬዲዮ ጣቢያ ስለሆነ ኦልሞስት ደብሉ በኢትዮጵያ ሕጎች ውስጥ እየሰራ እንዳለ አድርገን ነው የምናስበው። ከዛም በተጨማሪ ከሌሎቻችን በተሻለ አቅም በየቦታው ኮረስፖንዳንት ስላሉትና ቀጥታ ላይፍ ነው ነገሮችን ከሶርሳቸው ነው የሚያቀርበው። የትልቅ ጉልበት ነው ነው በስማ በለው ከሁለተኛ ምንጭ አይደለም መረጃዎች የሚቀርቡት ብዙ ጊዜ ከየትኛውም የኢትዮጵያ ክፍል የሚመጡ ዜናዎች ቀጥታ ከምንጫቸው በዘጋቢው አማካይነት ከሚመለከታቸው በቦታው ከነበሩ ባለታሪኮች ስለምንሰማ ይሄ ለእኛ ትልቅ አድቫንቴጅ ነው ብለን እናስባለን ጌታቸው ተድላይ ጊዮርጊስ ለዲደብሊው ዘገባ ከአዲስ አበባ